የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለው ባለፈው መስከረም ወር ስቱትጋርድ በተባለች የጀርመን ከተማ በኤርትራውያን ድግስ ላይ ከተነሳው ብጥብጥ ጋር ተሳታፊ ነው የተባለ አንድ የ28 ዓመት ወጣት ሁለት ዓመት ከዘጠኝ ወር እስራት ተፈረደበት። ሶስተኛ ተጠርጣሪ ገና በምርመራ ሂደት ላይ ነው ተብሏል። ዓለም አቀፉ የፍት ፍርድ ቤት አይሲጄ የእስራኤል በጋዛ ሰርጥ ደቡብ ክፍል በምትገኘው ራፋ ከተማ የምታካሄደውን ወታደራዊ ጥቃት በአስቸኳይ እንድታቆመ ጠየቀ። ለፍልስጤን መንግስት እውቅና መስጠት እስራኤል እንዳለችው ለሐማስ ስጦታ ተደርጎ ሊቆጠር አይገባም ሲሉ የአውሮፓ ህብረት የውጭ ጉዳይ ኃላፊ ጆሴፍ ቦሬል ተናገሩ። ኤሊኞ የተባለው የአየር ለውጥ በዚህ ዓመት በምስራቅ አፍሪካ በመቶዎች የሚቆጠሩ ሰዎችን በገደለው የጎርፍ መጥለቅለቅ ላይ ምንም አይነት ተጽዕኖ እንደሌለው አንድ የሳይንስ ሊቃውንት ቡድን ዛሬ ይፋ አደረገ። ዜናው በዝርዝር ባለፈው መስከረም ወር ሽቱትጋርድ በተባለች የጀርመን ከተማ በተካሄደ የኤርትራውያን ድግስ ላይ ከተነሳው ብጥብጥ ጋር ተሳታፊ ነው የተባለ አንድ የ28 ዓመት ወጣት ሁለት ዓመት ከዘጠኝ ወር እስራት ተፈረደበት። ትናንት የስቱትጋርድ ከተማ ፖሊስና አቃቤ ሕግ እንደገለጹት ሽቱትጋርድ ባድ ካስተንት ፈርድ ቤት ግለሰቡ በፖሊስ ላይ በፈጸመው ጥቃት ጥፋተኛ ተብሏል። የከተማው አቃቤ ሕግ የ28 ዓመት ወጣት የሶስት ዓመት እስራት እንዲፈረድበት ጠይቆ ነበረ። የእስራት ፍርድ የተበየነበት ግለሰብ ባለፈው መስከረም ወር በጀርመኗ ሽቱትጋርድ ከተማ የኤርትራውያን ፌስቲቫል ላይ በጸጥታ አስከባሪ ፖሊሶች ላይ ጠርሙስ በመወርወር ማስፈራራቱ ተረጋግጧል። ወጣቱ በቁጥጥር ስር የዋለው ባለፈው ሚያዝያ ሃያ ሰባት መሆኑንና ከአምስት ቀናት በኋላ እንደተበየነበት መርማሪዎች አክለው ተናግረዋል። አንዲት የፍርድ ቤቱ ቃል አቀባይ እንደተናገሩት ግለሰቡ መጀመሪያ በቁጥጥር ስር የዋለው በሌላ ወንጀል ተጠርጥሮ ነበረ። በምርመራ ወቅት በኤርትራውያኑ ድግስ ላይ ወንጀል መፈጸሙ ተረጋግጧል። በቆርቆሮሳቢው መስከረም 16 2024 ዓ ም ሽቱትጋርት ሮመር ካስትል በተባለ ስፍራ በነበረ የኤርትራውያን ድግስን ለማደፍረስ ቁጥራቸው ወደ ሁለት መቶ የሚደርስ ተቃዋሚዎቹ ተሳታፊዎቹን በመተናኮል የጀመሩት ወደ ከፍተኛ ረብሻ መቀየሩ ይታወሳል። ይፋ በተደረገው መረጃ መሰረት በረብሻው ተሳትፏል የተባለ ሌላ ሶስተኛ ተጠርጣሪ ብይን በሂደት ላይ ነው። እንደ አቃቤ ሕግ ገለጻ የኤርትራውያኑ ድግስ ላይ ብጥብጥ የተጀመረው በኤርትራ አመራር ተቃዋሚዎች ነው። በወቅቱ 39 የፖሊስ አባላትና በርካታ የድግሱ ተሳታፊዎች ጉዳት ደርሶባቸዋል። ከዚህ በተጨማሪ በድምሩ 228 ሰዎች ታስረዋል። ባለፈው ዓመት በጀርመኗ ሄሰን ግዛት ጊሰን ከተማ ውስጥ በተካሄደ ሌላ የኤርትራውያን ፌስቲቫል ላይ በተመሳሳይ ሁኔታ ብጥብጥ ተከስቶ በርከት ያሉ የፖሊስ መኮንኖች ጉዳት ደርሶባቸው ነበር። ኤሊኞ የተባለው የአየር ለውጥ በዚህ ዓመት በምስራቅ አፍሪቃ በመቶዎች የሚቆጠሩ ሰዎችን በገደለው የጎርፍ መጥለቅለቅ ላይ ምንም አይነት ተጽዕኖ እንደሌለው አንድ የሳይንስ ሊቃውንት ቡድን ዛሬ ይፋ ባደረገው ጥናት አስታወቀ። ከመጋቢት እስከ ግንቦት ባለው የዝናብ ወቅት በኬንያ በታንዛኒያ እና በጎረቤት ሀገራት የጣለው ኃይለኛ ዝናብ ያስከተለው ጎርፍ ከአምስት መቶ በላይ ሰዎችን ገድሏል። በመቶ ሺዎች የሚቆጠሩ ሰዎችን ከመኖሪያቸው አፈናቅሏል። በዚህ ዓመት ዝናብ በኤልኒኞ ምክንያት እንደተባባሰና ይህ የአየር ንብረት ክስተት በአብዛኛው ከሙቀት መጨመር ጋር ተያይዘው በአንዳንድ የዓለም ክፍሎች ድርቅ በሌሎች ቦታዎች ደግሞ ከባድ ዝናብ እንደሚያስከትል ተገልጿል። ምሁራኑ ዛሬ ይፋ ያደረጉት ጥናት እንደሚያመለክተው መንግስት የመሰረተ ልማት ማሻሻያ እንዲያደርግና ስነ ምህዳሩን እንዲያጠብቅ በተለይ በአየር ንብረት አደጋ ምክንያት በህዝብ ብዛት በተጨናነቁ ከተሞች ላይ የሚደርሰውን አደጋ ለመቋቋም እንዲያግዙ አሳስበዋል። ባለፈው የጎርጎሮሳውያን 2023 ዓመት መገባደጃ በኢትዮጵያ በኬንያና በሶማሊያ ክልል ለአራት አስርት ዓመታት በነበረው የዝናብ እጥረት በሚሊዮኖች የሚቆጠሩ ሰዎች ላይ የደረሰውን የከፋ ረሃብና ድርቅ ለመቋቋም ጥረት እየተደረገ ባለበት ወቅት ከባድ ዝናብና ጎርፍ ተከስቶ ከ300 በላይ ሰዎች መሞታቸው ይታወሳል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኬንያ ከሰሜን ጦር ቃል ኪዳን አገሮች ኔቶ አባል ሀገራት ውጪ የሆነች የዩናይትድ ስቴትስ አጋር ዝርዝር ውስጥ ለመቀላቀል ዝግጁ መሆኗን አስታወቁ። ይህ የተነገረው የኬንያው ፕሬዚዳንት ዊልያም ሮቶ ለሶስት ቀናት ጉብኝት ወደ ዋሽንግተን ባቀኑበት ወቅት ነው። ከ15 ዓመታት በላይ ባለው ጊዜ ውስጥ አንድ የአፍሪቃ መሪ ወደ ዩናይትድ ስቴትስ የመንግስት ጉብኝት ሲያደርግ የኬንያው ፕሬዝደንት ዊሊያም ሩቶ የመጀመሪያው ናቸው። የሁለቱ ሀገራት ባለስልጣናት በጋራ በሰጡት ጋዜጣዊ መግለጫ ላይ ባይደን በዩናይትድ ስቴትስ እና በኬንያ መካከል ያለውን የስድሳ 6 ዓመታት የጋራ ግንኙነት አጉልተዋል። ባይደን ኬንያ ከኔቶ አባል ሀገራት ውጪ ዋነኛ የአሜሪካ አጋር አገር አድርጎ ለመመደብ ከምክር ቤት ጋር እየሰራሁ ነው ሲሉ ተናግረዋል። በሁለቱ ሀገራት አዲስ የቴክኖሎጂ ትብብር መጀመሩንም ባይደን ተናግረዋል። በኬንያና በዩናይትድ ስቴትስ መካከል አዲስ የቴክኖሎጂ ዘመንና የቴክኖሎጂ ትብብር ጀምረናል። ግንኙነቱ በኬንያ የሳይበር ደህንነት፣ የአርተፊሻል ኢንቴሊጀንስ መስክ የቴክኖሎጂ ልውውጥና የመዋለ ንዋይ ፍሰትን የሚያካትት ነው። በአሁኑ ሰዓት እስራኤል፣ ብራዚል እና ፊሊፒንስን ጨምሮ አስራ ስምንት ሀገራት የሰሜን ጦር ቃል ኪዳን ሀገራት የኔቶ አባል ሀገራት ያልሆኑ የዩናይትድ ስቴትስ አጋር ሀገራት ሆነው ተመድበው ይገኛሉ። በዚህም ከሰሃራ በታች ካሉ የአፍሪካ ሀገሮች መካከል ኬንያ የመጀመሪያዋ የአሜሪካ አጋር ትሆናለች። ሁለቱ ሀገራት የሶማሊያ መንግስት ሽብርተኝነትን ለመዋጋት በሚያደርገው ትግል ድጋፍ ለማድረግ በጋራ እንደሚሰሩን ተነግሯል። ባለስልጣ ስልጣናቱ በጋዜጣዊ መግለጫቸው የሱዳን ተፋላሚ ኃይላት የተኩስ አቁም እንዲያደርጉ አስረግጠው ጠይቀዋል። አድማጮች በመከታተል ላይ ያላችሁት ከዶቸበለ ዲ ደብልዩ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ዓለም አቀፉ የፍትህ ፍርድ ቤት አይ ሲ ጄ እስራኤል በጋዛ ሰርጥ ደቡባዊ ክፍል በምትገኘው ራፋ ከተማ የምታካሂደውን ወታደራዊ ጥቃት በአስቸኳይ እንድታቆም ጠየቀ። የዓለሙ ፍርድ ቤት አካባቢው ላይ ያለውን ሰብአዊ ሁኔታ አሳሳቢ ብሎታል። ፍርድ ቤቱ እስራኤል በጋዛ ሰርጥ ለሚከናወኑ ነገሮችና መድረሻ መንገዶች እንድታረጋገጥ ሲልም አክሏል። እስከፊታችን ማክሰኞ 800 ሺህ ሰዎች በጋዛ ከቀያቸው እንደሚፈናቀሉ የገለጸው ዓለም አቀፉ ፍርድ ቤት እስራኤል በሲቪሎች ላይ የሚደርሰውን አደጋ ለመቅረፍ ወይም አስፈላጊውን ምግብ፣ ውሃ ወይም መጠለያ ለማቅረብ የምታደርገው ጥረት በቂ ያልሆነ ብሎታል። እስራኤል ያለውን ለውጥ በአንድ ወር ጊዜ ውስጥ በፍርድ ቤቱ ቀርባ እንድታሳውቅም ዓለም አቀፉ ፍርድ ቤት ጠይቋል። ኔዘርላንድ ዴንሃግ የሚገኘው የዓለም አቀፉ ፍርድ ቤት በጋዛ ያለውን ሞትና ስቃይ ለመቀነስ የመጀመሪያ ደረጃ ትዕዛዞችን ሲያወጣ የጦር የዛሬው ለሶስተኛ ጊዜ መሆኑ ነው። የዓለም አቀፉ ፍርድ ቤት ዛሬ በእስራኤል ላይ ያሳለፈውን ውሳኔ ተከትሎ የእስራኤል ተቃዋሚ መሪ ውሳኔውን የሞራል ውድቀት ሲሉ አጣጥለውታል። ቆየት ብሎ በወጣ መግለጫ እስራኤል ይፋ እንዳደረገችው ታጋቾችን ለማስመለስ በሐማዝ ላይ የጀመረችውን ጥቃት ትቀጥላለች። በሌላ በኩል የእስራኤል መከላከያ ሰራዊት መስከረም 26 ቀን በሐማስ መራሽ ታጣቂዎች ጥቃት ወደ ጋዛ ክልል የተወሰዱ የሶስት ታጋቾች አስክሬንን ማግኘቱን ዛሬ አስታውቋል። የእስራኤል ጦር ሰራዊት እንደገለጸው ከቅርብ ቀናት ወዲህ ወታደሩና የመረጃ አገልግሎቱ ከፍተኛ ውጊያ በተደረገበት በሰሜናዊ ጋዛ ጃባሊያ ውስጥ በቅንጅት ሰርቷል። በተመሳሳይ ባለፈው ቅዳሜና ሁድ እስራኤል መስከረም 26 ቀን የተገደሉና ወደ ጋዛ የተወሰዱ የሶስት ታጋች እስራኤላውያን አስክሬንን ማግኘቷን ገልጻ ነበረ። በሚቀጥለው ቀንም በራፋ በተደረገው ሌላ አሰሳ የአንድ ሌላ ታጋች አስክሬን ስለመገኘቱ መዘገቡ ይታወሳል። ለፍልስጤን መንግስት እውቅና መስጠት እስራኤል እንዳለችው ለሐማስ ስጦታ ተደርጎ ሊቆጠር አይገባም ሲሉ የአውሮፓ ሕብረት የውጭ ጉዳይ ኃላፊ ጆል ጆሴፍ ቦሬል ተናገሩ። ቦሬል ይህንን የተናገሩት የአየርላንድ፣ ኖርዌይ እና ስፔን ለፍልስጤም እንደ አገር እውቅና እንሰጣለን ማለታቸው የሀገራቱ እርምጃ በጋዛ የተኩስ አቁምን ለማረጋገጥና ዘላቂ የሆኑ ንግግሮችን ለማነቃቃት የተደረገ ጥረት መሆኑን ከገለጹ በኋላ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሶስት አውሮፓ ሀገራት ለፍልስጤም እውቅና የመስጠት እቅድ ለሽብርተኝነት ሽልማት ሲሉ መናገራቸው ይታወሳል። በጀርመን የእስራኤል አምባሳደር ሮን ፕሮዞር ዛሬ አርብ ዶችላንድ ሩንድ ፉንክ ከተባለ የህዝብ ራዲዮ ጋር ባደረጉት ቃለ ምልልስ ተመሳሳይ አስተያየት ሰጥተዋል። የስፔን ተወላጁ የአውሮፓ ህብረት የውጭ ጉዳይ ኃላፊ ቦሬል ለፍልስጤም እንደ ሀገር እውቅና መስጠት ለሐማስ የተሰጠ ስጦታ አይደለም፣ በተቃራኒው ሐማስ ከፍልስጤም ራስ ገዝ አስተዳደር ጋር የሚቃረን ነው። በከፍተኛ ሙቀት የፓኪስታን ባለስልጣናት የበጋው ትምህርት ቤት እረፍት ከ12 ቀናት ቀደም ብሎ እንዲጀመር ወሰኑ። የፊታችን ቅዳሜ የፓኪስታን ዋና መደና ባልሆር የሙቀት መጠን እስከ 46 ዲግሪ ሴንቲግሬት እንደሚደርስ ተነግሯል። በከፍተኛ የበጋ ሙቀት ወጀብ ውስጥ የምትገኘው ፓኪስታን ነዋሪዎች የክፍል አየር ማቀዝቀዣ በከፍተኛ ሁኔታ መጠቀም በመጀመራቸው በአንዳንድ ክልሎች በቀን እስከ 15 ሰዓት የኤሌክትሪክ ኃይል እየተቋረጠ መሆኑም ታውቋል። ይህ ዶቸ በለ ነው። ከዶቸ በላይ የምሽቱን ዜና ለማብቃት ርዕሰ ዜናዎቹን በድጋሚ አሰማለሁ። ባለፈው መስከረም ወር ሽቱትጋርድ በተባለች የጀርመን ከተማ በተካሄደ የኤርትራውያን ድግስ ላይ ከተነሳው ብጥብጥ ጋር ተሳታፊ ነው የተባለ አንድ የ28 ዓመት ወጣት ሁለት ዓመት ከዘጠኝ ወር እስራት ተፈረደበት። ሶስተኛ ተጠርጣሪ ገና በምርመራ ሂደት ላይ ነው ተብሏል። ዓለም አቀፉ የፍትህ ፍርድ ቤት እስራኤል በጋዛ ሰርጥ ደቡባዊ ክፍል የምትገኘውን ራፋ ከተማ የምታካሄደውን ወታደራዊ ጥቃት በአስቸኳይ እንድታቆም ተጠየቀ። ለፍልስጤም መንግስት እውቅና መስጠት እስራኤል እንዳለችው ለሃማስ ስጦታ ተደርጎ ሊቆጠር አይገባም ሲሉ የአውሮፓ ህብረት የውጭ ጉዳይ ኃላፊ ተናገሩ። ኤልኒኞ የተባለው የአየር ለውጥ በዚህ ዓመት በምስራቅ አፍሪቃ በመቶዎች የሚቆጠሩ ሰዎችን በገደለው የጎርፍ መጥለቅለቅ ላይ ምንም አይነት ተጽዕኖ እንደሌለው አንድ የሳይንስ ሊቃውንት ቡድን ዛሬ ይፋ ባደረገው ጥናት አስታወቀ። ዜናው አበቃ። የዓለም ዜና ያቀረበችልንን አዜብን አመሰግናለሁ